እስካሁን ግልጽ የሆነ ስለ እሱ እንዲህ ነው የሚባል የተጨበጠ መረጃ አልተገኘም። በግል አውሮፕላን ለማብረር ፍቃድ እንዳለው፣ የተለያዩ የሚያከራያቸው አፓርትመንቶች እንዳሉት፣ ያው በሀብት ደረጃ ያለ ሰው እንደሆነ፣ አንዲት ሴት እንደ ጓደኛ አድርጎ አብሯት የምትኖር የፊሊፒን ዜግነት ያላት ከእሷ ጋር እንደሚኖር፣ ከዛ በተረፈ ኑሮ የተመቻቸ እንግዲህ የራሱ የግል አውሮፕላኖች፣ ሁለት አውሮፕላኖች ያሉት የተመቻቸ ኑሮ የሚኖር ሰው መሆኑን ነው። ሌላው ከዚህ ጋር ምናልባት የተገለጸው ነገር እምነቱ ምን እንደሆነ እንደማይታወቅ፣ ቤተሰቦቹ ክርስቲያን ናቸው በተለምዶ ፕሮቴስታንት ተብሎ የሚጠራ በሀገራችን ማለት ነው። አዲስ የተጨበጠ ነገር ለግድያ የሚያነሳሳው ይህ ነው እየተባለ አንድም መረጃ አልቀረበም። የላስ ቬጋስ ፖሊስ ሸሪፍ ጆሴፍ ሎምባርዶ የሰውየው የሴት ጓደኛ ማሪሉ ዳሌ የምትባለው ቅድም አንተም እንደጠቀስከው ተመልሳ ወደ አሜሪካ መግባቷን እና በጸጥታ ኃይሎች ቁጥጥር ስር እንደምትገኝ አረጋግጠዋል የሴት ጓደኛው በጉዳዩ ላይ የሰጠችው አዲስ መረጃ ይኖር ይሆን ምንም የሰጠችው አዲስ መረጃ የለም እሷ እንደውም በጣም ነው የገረማት ጥሩ ሰው መሆኑን አንድም ሰው ይገላል ብላ የማትጠብቀው ሰው አይነት እንደሆነ ነው የተናገረችው እንግዲህ ቤተሰቦቿን እንድታይ እንድትጠይቅ የተለመደ አይነት ጉዞ እንዳደረገች ግን ለዛ ጉዞ የሚያስፈልጋትን ወጪ እሱ እንደከፈለላት እዛም እያለች ደግሞ ተጨማሪ ገንዘብ እንደላከላት ይሄ ብቻ ነው መረጃ ያለው በእሷ በኩል የቀረበው ማለት ነው። የእሱ ወንድምም የተናገረው ነገር ነበረ። ወንድሜ እንዲህ አይነት በጣም የሚገርም ነገር፣ ለመሸከም የሚከብድ ለመስማትም የሚከብድ ነገር ያደርጋል ብዬ በፍጹም ያላሰብኩት ነው። ደንዝዤ ቀረኝ ነው የሚለው እና በእሷም ሆነ በወንድሙ አካባቢ የተነገሩት ነገሮች ይሄንን ነው የሚመስሉት። እስቲ ስለ ጦር መሳሪያዎቹ ንገረን። ምን ያክል ጦር መሳሪያዎች ናቸው የተገኙት? ያሻሻላቸውም አሉ ተብሏል በርካታ ጥይት እንዲተኩሱ። ምርመራዎቹ ስለ ጦር መሳሪያዎቹ ምን አዲስ መረጃ አገኙ? እሱ ያለው የጦር መሳሪያ በአንድ ግለሰብ ደረጃ ሊኖር የማይገባ የጦር መሳሪያ እንዲሁም ግምጃ ቤት ነው የሚመስለው ነው የሚሉት እሱን የጦር መሳሪያ አንድ ይሄ ነው። ሌላው የመሞኮሪያ እንደ ላቦራቶሪ የራሱ የሚሞክርበት የተለያዩ ነገሮች ልክ ቀደም ብለን እንዳልከው ለማሻሻል የሚያደርጋቸው እንደ ነዚህ አይነት ሙከራዎች ሁሉ ነበረውት በነገራችን ላይ ያሉት ወደ ሰላሳ ዘጠኝ አይነት የመሳሪያ አይነቶች ናቸው እስካሁን የተመዘገቡት። ግን በእለቱ ይዞ የመጣው አስር ያህል የጦር መሳሪያዎችን ነው። አውቶማቲክ የምንላቸው በተለምዶ እያርከፈከፉ በአንድ ጊዜ ብዙ ሰዎች በእሩምታ የሚገሉ ናቸው እና ቀደም ብሎ መዘጋጀቱ ምንም ጥያቄ የሌለው ነው። ሁለተኛው ሰላሳ ሁለተኛ ፎቅ ላይ ሙዚቃውን ለሚከታተል ሰዎች ምቹ ሁኔታ ላይ መስኮቱ ላይ ደግኖ እንትን እንዲል ክፍሉንም እንደዚ እንደዚህ አይነት ቦታ መያዙ ለዛ ማለሙን ነው የምትመለከተው። ይሄ ጉዳይ ወደ አንድ ነገር ይመራል። አሜሪካ ውስጥ እንደዚህ አይነት ግድያ ሲፈጸም ሁልጊዜም የጦር መሳሪያ ገዢዎች ማንነት ቁጥጥር ሊደረግበት ይገባል የሚል ክርክር ይነሳል። የዶናልድ ትራምፕ መንግስት በጦር መሳሪያ ግብይት ላይ አንዳች ቁጥጥር ሊያደርግ ይችል ይሆን ወይ? ከዚህ ግድያ በመነሳት ይሄ የጦር መሳሪያ ቁጥጥር የዛሬ አመት አካባቢም የዛሬ ሁለት አመት አካባቢም ታስታውስ እንደሆነ በትምህርት ቤቶች ውስጥ አንዳንድ ወጣቶች በእሩምታ ብዙ ወጣቶችን የገደሉበት ጊዜ ከፍተኛ ወሬ ሲወራ የነበረበት ጊዜ ነበረ እና የጦር መሳሪያ ንግድን ለማስቆም ብዙውን ጊዜ ጥረት ተደርጓል። በተለይ ፕሬዚዳንት ኦባማ ከፍተኛ ጥረት ነው ያደረጉት። ይህ የጦር መሳሪያ ንግድ በአሜሪካ ውስጥ አይቆምም። ምክንያቱም ዋና ሀብታሞቹ ነጋዴዎቹ ራሳቸው ነጮች ናቸው። ለጊዜው ለሚዲያ ከቨሬጅ አንዳንድ ነገር ይጮኋል። ምን ይባላል ለምሳሌ ከሚያስቀምጧቸው ነገሮች ልንገር፣ አንድ ሰው ወንጀለኛ ያለመሆኑ የኋላ ታሪኩ ተጠንቶ ይሰጥ የሚል ብቻ ነው። በኦባማ ዘመን ጊዜ የተደረገው ይሄ ሰውዬ ምንም አንድም ቀን ከፖሊስ ጋር እንኳን ያልተጋጨ ሰው ነው የኋላ ታሪኩን ስታየው። ስለዚህ እንደፈለገ ማንም የሚጠይቀው ሰው የለም፣ የፈለገውን አይነት ጦር መሳሪያ ይገዛል። አሁንም የጦር መሳሪያ ሽመታው ወይንም ግዢው እንደ ቀጠለ ነው። ይሄንን ነገር የሚቃወሙ ለዚህ ነገር የሚታገሉ የተለያዩ ድርጅቶች አሉ፣ ለሰብአዊ መብት የሚታገሉ ድርጅቶች። ግን ባዶ ጩኸት ነው። ከአንድ ሰሞን የመገናኛ ብዙሃን ፍጆታ ያለፈ ውጤት የሚያመጣ አይመስለኝም፣ አሁን ከነበረው ልምድ አንጻር። ሁለተኛ ደግሞ አሜሪካኖች ለእነኚህ በተለይ ሀብታሞቹ የጦር መሳሪያ ነጋጆቹ ለሰው ሕይወት ምንም ደንታ የላቸውም። መክብብ ሸዋ፣ ለሰጣኝ ማብራሪያ በጣም አመሰግናለሁኝ። እኔም አመሰግናለሁ ሸቴ።